ባለፈው የአውሮፓውያን 2016 ዓመተ ምህረት የሽብር ጥቃት የደረሰባቸው ሀገሮች ቁጥር ከምን ጊዜውም በላይ ከፍተኛ መሆኑንና በዩናይትድ ስቴትስም የሰላሙ ሁኔታ ከሰባት ዓመታት በኋላ ለመጀመሪያ ጊዜ ማሽቆልቆሉን አዲስ ይፋ የተደረገ የዓለም ሰላም መለኪያ ሪፖርት አስታወቀ። በዓለም ዙሪያ የሚካሄዱ ግጭቶችን ደረጃ የሚለካው የሪፖርት ሁከቶቹ ባለፈው ዓመት ብቻ የዓለምን የምጣኔ ሀብት በ14 ነጥብ 3 ቢሊዮን ዶላር መጉዳታቸውን ጨምሮ ገልጸዋል። የጄሱስ ሜን ኦኒ ዘገባ አለ ሶሎሞን ክፍሌ ያቀርበዋል። ከመብዛታቸው የተነሳ መቁጠር የማይቻሉ አስከሬኖች፣ ደም አፋሳሽ ጥቃቶች፣ ሁከትና በፖለቲካ ተቋማት ላይ ያነጣጠሩ ቁጣዎች በዩናይትድ ስቴትስ ጨምሮ በዓለም ምጣኔ ሀብት ላይ የብዙ ሺህ ሚሊዮን ዶላር ኪሳራ አድርሰዋል ባለፈው ዓመት ብቻ ይላል የኢኮኖሚና ሰላም ተቋም። የተቋሙ ባልደረባ ሚሼል ብሬስሎር ለቪኦኤ በስካይፕ አማካኝነት ሲናገሩ እንዲህ ነው ያሉት። አሁን የዓለማችን ሰላም እየተሻለ ቢሆንም፣ ለምሳሌ በዩናይትድ ስቴትስ፣ በመካከለኛው ምስራቅና ሰሜን አፍሪካ አካባቢዎች ግን መደፍረሱን እናያለን። ይበልጥ ሰላማዊና ሰላማዊ ባልሆኑ አገሮች መካከል ያለው ልዩነትም ጨምሯል። ይህ ማለት በዓለም ዙሪያ ያለው ሰላም ሰፊ ክፍተት አለው ማለት ነው ብሬስሎር። አክለውም ከ2016 ፕሬዝደንታዊ ምርጫ በኋላ በዩናይትድ ስቴትስ የደረሰው የፖለቲካ ክፍፍል፣ የፖሊሶች ግድያና አሸባሪ ጥቃቶች መጨመር ታክሎበት የዩናይትድ ስቴትስ ሰላም ሁኔታ ከቀድሞው እንዲቀንስ ምክንያት ሆነዋል ብለዋል። በሰላም መለኪያው መሰረት የዩናይትድ ስቴትስ ደረጃ በ11 ወርዷል። ጥናቱ ከተካሄደባቸው 163 ሀገሮች ዩናይትድ ስቴትስ 114ኛ ላይ ትገኛለች። ይህ የሆነውም በዩናይትድ ስቴትስ የውስጥ ግጭቶች ከጊዜ ወደ ጊዜ እየተበላሹ በመምጣታቸው ምክንያት ነው። እናም እያየን ያለነው በአሜሪካ ማኅበረሰቦች መካከል የፖለቲካው ክፍፍል ይበልጥ እየሰፋ መምጣቱን ነው። ለምሳሌ ብላክ ላይቭስ ማተር የተሰኘው እንቅስቃሴ የተፈጠረው የፖሊሶችን አመፃ በመቃወም ነው። ለዚህ ነው ቁጥሩ ያደገው በመለኪያው ላይ ይህ አዲስ ይፋ የተደረገ የዓለም ሰላም መለኪያ ሪፖርት የሚያመለክተው ሀያ ሶስት አገሮች ውስጥ የሽብር ጥቃቶች ታሪካዊ በሆነ ደረጃ መጨመራቸውን ነው። ምንም እንኳ አውሮፓ በፈረንሳይ በብራስልስና በለንደን በከባድ ጥቃቶች ብትመታም አሁንም ግን ያ ክፍለ ዓለም ከቀረው አካባቢ ሁሉ ሰላማዊ ሆኖ ቀጥሏል። ሶሪያ ለአምስተኛ ዓመት በተከታታይ በከፍተኛ የሰላም ቀውስ ውስጥ ያለች ሀገር ተብላለች።